እግዚአ ኩሉ ዘም እግዚ ኩሉ ብርሃን ዘም ብርሃን እግዚ ዘብ ማን ዘም እግዚ ኩሉ ዘብ ማን ዘተወልደ ዋኮ ዘተገብረ ህቡር ህላዊሁ ምስላብሁ ዘቦቱ ኩሉ እኮነ ዘበ ሰማይኒ ወዘበ ምድርኒ ዘበይንቲ ነለሰ ወበይንተ መዳይንትነ ወረደ ተሳሆ ተሰገ ማርያም እምቅድስ ድንግል ወበ ምጻቱ አብራ ላይሌነ ወዜንነ ትፍሲተ ወሃሴተ ወአቅረበ አብሁ ወመርሃነ ፍኖተ ህይወት ሃበ ህይወተ ዘላለም በአሚኔ ዚያዊ ኢሳይያስ ነብይም ትዛዙ ለኢየሱስ አንከረ በትንቢቱ ወይቤ ብርሃን ዛዝ ከበዲ በምድር ዘካርያስ ካህን አረጋዊ ጻዲቅ ወንጹሕ ዘይገብር ትዛዞ ለእግዚአ ኩሉ አንከረ ወተደመ ከሰተ አፉሁ ወይብየ በሳይሉ ወበምረቱ ለአምላክነ ለዛ ወፀነ ማርያም ወሰረቀ ከማርዮም ብርሃኖ ብርሃን ወለለ ነብሩ ውስተ ጽልመት ወጽላሎተ ሞት ዋርታ አገሪነ ውስተ ፍኖተ ሰላም ከመይ ማህረነ ወልድኪ ወልድኪ ሳይሎ ይክፍለነ ሰአሊ ለነ ቅድስት